ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 2 አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መስከረም 24 2012 ዓ ም ስርጭታችን ጀመረ። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እሬቻን እያከበራችሁ ላላችሁ ሁሉ እንኳን አደረሳችሁ። የገዳ ከመጫ ማሰበ ጉዳቶ ስርና ቀባ ከዳም ኩለ ለሚንኮ ድሬጂ ሬዳ ሰፉ ከበኮ ዳንኮ ደቢኤ ገዳም በረነኬቲ ወለርጊና ዓመታዊው የምስጋና በዓል እረቻ ዛሬ አዲስ አበባ ላይ በደማቅ ሁኔታ ተከብሯል። ከተሳታፊዎች መካከል አስተያየቶቻቸውን ለአሜሪካ ድምፅ የሰጠዋሉ። የእግዚአብሔር መንፈስ በውሃ ላይ ሰፈነ ይላል ኦሪት ዘፍጥረት ምዕራፍ የእግዚአብሔር መንፈስ የእግዚአብሔር ኃይል በዚህ በውሃ ላይ ስላለ ነው እንጂ የኦሮሞ ሕዝብ ይህንን ውሃ አምላኩን አድርጎ አይደለም። አንድ አምላክ ነው የሚለው ዋቃ ቶኪቻ ይላል እንጂ ሌላ ሌላ ነገር አምልኮትም የለም። እሬቻ አምልኮ ሳይሆን አንድነትን እኩልነትን ይዞ የመጣ እሬቻ ነው እና ይህንን ነገር ሁሉም ባለበት ቦታ ላይ ይሄን ነገር መቀየር አለበት። እሬቻ የሰላም የፍቅር መሆኑን ማስተላለፍ እንፈልጋለን። የመጣሁት ከከምባታ ዞን መዲና ዱራሜ ነው። በፊንፊኔ የሚከበረውን እሬቻ ለማክበር ከመቶ በላይ የምንሆን የከንባታ ብሔር ተወላጆች ዛሬ እዚህ መስቀል አደባባይ ተገኝተናል። የምናየው እሬቻ በጣም ትልቅ ነገር እያደረገ ነው። ትልቅ የቱሪዝም ገቢ ያስገኛል። ለዚህ ብቻ ሳይሆን ደግሞ አገራችን ጥሩ ኢሜጅ እንዳላትና ብዙ የተለያዩ አገሮች ወደዚህ መጥተው ይቺን አገር እንዲያዩትና እንዲያሳድጓት ይጠቅማል። ዘገባዎችን ከአዲስ አበባና ከቢሾፍቱም ይዘንላችሁ እንመለሳለን። ፕሮዲውሰሩ ታምሩ ንጉሴ ነው። ቴክኒሽያኑ አልሳንቶስ። በዚህ በስቱዲዮ አብረናችሁ እንገኛለን። በዌብና ማኅበራዊ ሚዲያ ላይ አበባየሁ ገበያዋለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጎንደር ላይ ህገ ወጥ የተባለ ከፍተኛ ቁጥር ያለው መሳሪያ መያዙን ማምሻውን ተነግሯል። አስቴር ምስጋናውን ባህር ዳር ላይ በስልክ ይዣለሁ። እንደምን አመሸሽ አስቴር። እንደምን አመሸሽ ሰለሞን። እግዚአብሔር ይመስገን። ምንድን ነው እስቲ ያለው ሁኔታ ትንሽ ዘርዘር አድርገሽ ነገር? እሺ አመሰግናለሁ ሰለሞን። እንግዲህ አመሻሹን ዛሬ በጎንደር ከተማ ህገ ወጥ የጦር መሳሪያ በቁጥጥር ስር መዋሉን የአማራ ብዙሀን መገናኛ ድርጅት ድረ ገጽና የአማራ ቴሌቪዥን አሁን አመሻሹ ላይ መረጃዎችን በፎቶግራፍ ወይም ደግሞ በቪዲዮ የተደገፈ ፎቶግራፍ እያሳየ ያለበት ሁኔታ ነው ያለው። በሰበር ዜና ነው እያሳዩ ያሉት? አዎ በሰበር ዜና ነው እያሳየ ያለው። እንግዲህ ህገወጥ የተባለው ጦር መሳሪያ የተያዘው በነዳጅ ማመላለሻ ተሽከርካሪ ውስጥ ነው። ጎንደር ከተማ ላይ ነው በቁጥጥር ስር የዋለው ነው የሚለው በአማራ ቴሌቪዥን በጽሁፍ በሚተላለፈው መልእክት ላይ። በሰበር ዜና ከነ ምስሉ ነው መረጃውን ወይም ከነ ቪዲዮ ማለት ይቻላል ያቀረበው። የነዳጅ ማመላለሻ ተሽከርካሪው መነሻው ከሱዳን ሲሆን በጭልጋ በኩል ወደ ጎንደር ሲገባ ነው በቁጥጥር ስር ሊውል የቻለው። መሳሪያውን ደግሞ በቁጥጥር ስር ያዋሉት የብሔራዊ መረጃና ደህንነት ከክልሉ ሰላምና ግንባታ ደህንነት ቢሮ ጋር በመተባበር ነው ይላል መረጃው። ምን ያህል መሳሪያ እንደሆነ የመሳሪያዎቹ አይነቶች ምን አይነት እንደሆኑ የተገለጸ ነገር አለ? በዚህ ዘገባ ውስጥ ምንም የተገለጸ ነገር የለም። እስካሁን ድረስ እንደደረሰን መረጃውን በዋና ዜና በዝርዝር ዜና የምናቀርብ ይሆናል። የዜናው በዜናው ሰዓት ነው ያሉት እንግዲህ ሰለሞን ከሰሞኑ የሰላምና ትላንትና ከትላንትና ወደ የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘሁ ተሻገር ከጎንደር ከተማ ወጣቶች ጋር በቀጥታ ዙሪያ ውይይት ሲያደርጉ ነበረ እና የጎንደርን ሰላም ማስጠበቅ ካልቻል ስልጣኔን በግል ይለቃል ብለው ተደምጠው ነበረ እና እዚህ ድረ ገጽ ላይ አሁን ይሄ የጦር መሳሪያ በቁጥጥር ስር ዋለ የሚለው መረጃ ካለበት ስር አስተያየት የሚሰጡ ሰዎች የዚህ ጠንካራ ንግግር ማሳያ ነው እያሉ አስተያየታቸውን ሲገልጹ ያየሁት አይቻለሁ እና ምናልባት ከዚህ ጋር እያያቀል ብዬ አስባለሁ። በእንቅስቃሴው ውስጥ የተፈጠረ ግጭት ወይም ወታደራዊ እንቅስቃሴዎች ነበሩ፣ እሱ ምንም የተገለጸ ነገር የለም። ድረገጽ ላይ የተቀመጠው ነገር እንደው በአጭሩ ነው። የጦር መሳሪያ ተያያዘ ሕገ ወጥ የጦር መሳሪያ በቁጥጥር ስር ዋለ ነው የሚለው። እንደም አማራ ቴሌቪዥን ላይ ይሄ በታች በሮሊንግ ካፕሽኑ ነው። ይሄንን ትንሽ እንኳን ጠንጨብ ያለ መረጃዎችን ማግኘት የቻልኩት እና ነገ ከነገ ወዲያ ሰፋ ያለ ዘገባ በነገራችን ላይ ተጨማሪ መረጃ ለማግኘት ወደ ክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙ ጋር ስልክ ደውዬ ነበር። ስልካቸው አይሰራ አዎ መሽቷል ነው ማለት ነው። ነገ ከነገ ወዲያ አዎ አሁን ነገ ከነገ ወዲያ በዚህ ዙሪያ ላይ ሰፋ ያለ መረጃ እርሳቸውንም የጠጠታ ሀላፊውንም ማናገር ሰፋ ያለ መረጃ ይዤ እመጣለሁ። አመሰግናለሁኝ፣ አስቴር። ደናም ሺ። እሺ፣ ደናም ሺ ሰለሞን። የሁለት ሺህ አስራ ሁለት ዓመተ ምህረት ኢሬቻ በዓል ዛሬ በአዲስ አበባ በድምቀት ተከብሯል። ባህላዊው የገዳ ስርዓት በውስጡ ካቀፋቸው ክንዋኔዎች መካከል አንዱ እንደሆነ የሚነገረው የእሬቻ ወይም የምስጋና በዓል አዲስ አበባ ላይ ሲከበር ከአንድ መቶ ሃምሳ ዓመታት በኋላ ዘንድሮ የመጀመሪያ መሆኑ ተነግሯል። በበዓሉ ላይ የዋና ከተማይቱ አዲስ አበባ ነዋሪዎችና ከተለያዩ የሀገሪቱ አቅጣጫዎች የተሰባሰቡ አክባሪዎች በተለያዩ የኦሮሞ ባህላዊ ልብሶች ደምቀው በሆራ ፊንፊኔ ለፈጣሪያቸው ምስጋናቸውን እንዳቀረቡ ተዘግበዋል። በበዓሉ ላይ የሌሎችም ብሔሮችና ብሔረሰቦች አባላት ተገኝተዋል። በምሽቱ ዘገባዎችና አስተያየቶችን ይዘናል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስና የሰሜን ኮሪያ ባለሥልጣናት በፒዮንግያንግ የኒኩልየር መርሃ ግብር ላይ የሥራ የተባሉ ንግግሮችን ለማድረግ ስዊድን ዋና ከተማ ስቶክሆልም ላይ ተገናኝተዋል። በፕሬዚደንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን መካከል ባለፈው የካቲት ቪየትናም ውስጥ ሲካሄድ የነበረው የግንባር ንግግር ድንገት ከተቋረጠና ባለፈው ሐምሌ ደግሞ ድርድሮቹን እንደገና ለመጀመር ሁለቱ ከተስማሙ በኋላ የዛሬው ግንኙነታቸው የመጀመሪያ መሆኑ ነው። የዋሽንግተን ተደራዳሪዎች ወደ ስቶክሆልም የተጓዙት በርካታ ሐሳቦችን ይዘው በመሆኑ ስብሰባዎቹ የተሳኩ ይሆናሉ የሚል ተስፋ እንዳላቸው ግሪክ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ተናግረዋል። ፕሬዚደንት ትራምፕ ባለፈው ወር በፈነጠቁት ሐሳብ አዲስ አካሄድ እንደሚከተሉ ጠቁመው ነበር። የአሜሪካው ቡድን ምን ይዞ እንደሄደ ለጊዜው የተብራራ መረጃ የለም ይላል ከሪፖርተራችን ወይን ሊ የደረሰን ዘገባ። ሕንድ አወዛጋቢ በሆነው የካሽሚር ይዞታዋ ላይ ላለፉት ሁለት ወራት እያካሄደች ነው ያሉትን የብተናና የማዋከብ አድራጎት አቁም ሲሉ በፓኪስታን በኩል በሚገኘው የካሽሚር ይዞታ ነዋሪዎች ዛሬ በሰልፍ ጠየቁ። በየተሽከርካሪውና በሞተር ሳይክሎች ላይ ሆነው መንገዶችን እንዳጨናነቁ የተነገረው የፓኪስታን ካሽሚር ሰልፈኞች በሺሆች ይቆጠሩ እንደነበር ኢስላማባድ የሚገኘው ሪፖርተራችን አያዝ ጉል ዘግቧል። ተቃዋሚዎቹ ከሁለቱም ሀገሮች ይዞታነት ነፃ ወጥተው የራሳቸውን መንግሥት ለመመስረት ነው ሲጠይቁ የነበሩት። ሰልፈኞቹ የሂማላያ ግዛትን የሚከፍለውን መስመር ዘልቀው ወደ ህንድ ይዞታ እንደሚገቡም ሲዝቱ ተሰምተዋል። የፓኪስታን ፖሊስ ከወሰኑ ጥቂት ኪሎ ሜትሮች ርቀት ላይ መገደቢያዎችን ቢያቆምም ተቃዋሚዎቹ ግን በዛቻቸውና በሙከራቸው መግፋታቸው ታውቋል። ባለፈው ሐምሌ መጨረሻ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲው ሂንዱ ብሔረተኛ መንግሥት የካሽሚርን ሕገ መንግሥታዊ ከፊል ራስ ገዝ አስተዳደር ፍቆ ወደ ማዕከላዊው ግዛት መጠቅለሉ ይታወሳል። በመጨረሻም ዜና ረፍት ይዘናል። ኤልያስ መልካ አረፈ። ኤልያስ መልካ የሙዚቃ አቀናባሪ፣ ገጣሚ፣ የዜማ ደራሲ፣ የጊታርና የፒያኖም ተጫዋች ነበር። በኢትዮጵያ ዘመናዊ ሙዚቃና ዘፈኖች ውስጥ የጎላ ቦታ ነበረው። ኤልያስ ከያሬድ ሙዚቃ ትምህርት ቤት ቼሎ የሙዚቃ መሳሪያን ተምሮ ከጨረሰ በኋላ ከመምህሩ አክሊሉ ዘውዴ ከእዝራ አባተና ከያሬድ ተፈራ እንዲሁም ከሌሎችም ጋር በመሆን በመዲና ባንድ ውስጥ እንዲሁም ከዜማ ላስታስና ከአፍሮ ሳውንድ ቡድኖች ጋር መስራቱን ፋና ብሮድካስቲንግ ማምሻውን ባጠናቀረው ዘገባ አመልክቷል። ከአርባ በላይ አልበሞችንም አቀናብሯል። ኤልያስ የስኳርና የኩላሊት ጤና መታወቅ አጋጥሞት የነበረው ኤልያስ መልካ ያለፈው ባለፈው ሌሊት ሆስፒታል ውስጥ ሕክምና ላይ ሳለ እንደነበር ተነግሯል። 食べてください。<music> ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ መስከረም 24 2012 ዓ ም ምሽት ፕሮግራም ነው። በዚህ ምሽት ስለ ቡና ምንነጋገራለን ቡና ምናባባቴ ቦታዎች አመቺ ምቹ ላይ ሆነ ይችላሉ። ያ ነው አንዱ ትልቁ ስጋት። እንግዲህ ቡና በየአስር አመቱ ኦልሞስት ወደ ሰላሳ ሁለት ሜትር ከፍ ወዳለ ቦታ ዶክተር ታደሰ ወልደ ማርያም የቡናና የተፈጥሮ አካባቢ ተመራማሪ ናቸው። የአካባቢ ጥበቃና የቡና ደን ልማት መድረክ መሪና የቡና ቃላ ቡና አምራቾች ማህበር የቦርድ አባልም ናቸው። ክቡራትና ክቡራን አድማጮች በዚህ ምሽት ይዘናቸዋል ከሌሎች ዝግጅቶቻችን አንዱ ናቸው። ፓኒኒ ሊናንስ ተዘመረ ተዘጋጀ ተቀናበረ ጣዕመ ዜማ ነው። የሙዚቃ ቃና ምርጥ ምርጥ ጣዕመ ዜማ ይዟል በምሽቱ። አሁን ወደ መጀመሪያው ዘገባችን እናልፋለን። የመጀመሪያው ዘገባ ወደ አዲስ አበባ ይወስደናል። ሙክታር ጀማል አሁን ያለው ቢሾፍቱ ነው። ዛሬ አዲስ አበባ ላይ የተከናወነውን ዓመታዊውን የኦሮሞ ብሔረሰብ የእሬቻ ወይም የምስጋና በዓል አከባበር እንደሚከተለው አጠናቅሯል። ከመቶ ሃምሳ ዓመት በላይ ከቆየ በኋላ አዲስ አበባ ላይ ተመልሶ ተከበረ የሚባለው የፊንፊኔ ሆራ እሬቻ ክብረ በዓል ዛሬ በደማቅ ሁኔታ ነው። ከሌሊት ጀምሮ ተከታዮቹ ወደ ሆረ ፊንፊኔ ያቀኑት። የበዓሉ ታዳሚዎች አዲስ አበባ መግባት የጀመሩት ከዋዜማው ጀምሮ ነበር። በኢሬቻ ስነ ሥርዓቱ ላይ ያገኘናቸው ታዳሚዎችም ደስታ እንደተሰማቸው ለአሜሪካ ድምፅ ገልጸዋል። ከምስራቅ ሐረርጌ ሀብሮ ወረዳ ከገለምሶ ከተማ ነው የመጣሁት። ስሜ ሙባረክ ግርማ ጋር ይባላለሁ። በጣም ደስ ብሎኝ በደስታ ምንጭ ነበር። ከዚያ ተጓጓዝ ነው። ልክ እንደ ተጓዝን ልክ ቃሊቲ ኬላ ስንደርስ ማለት ነው፣ ባንዲራ ይዛችሁ ለምን መጣችሁ በማለት ፌዴራል ፖሊሶች ከመኪና አስሮ ደሆን ባንዲራውን አምጡ ብለው ሶስት ሰው ማለት ነው ከእኛ ውስጥ ቀጥቅተው ሁለት ሰው እስካሁን ድረስ ተኝቷል። ምን አይነት ባንዲራ ነው? የኦሮሞ ባንዲራ ነው፣ አረንጓዴ እና ቀዩ ነው። እሱን ለምን ይዛችሁ መጣችሁ በመባል ነው የተደበደብነው። ይኸው እጄም እዚህ ጋር ተመጽቻለሁ፣ ጎን እኔን ታሽቼ ነው እባለሁት። የሬቻ ክብረ በዓሉን በተመለከተ ምን ተሰማህ? ምን አየህ? እኔ እዚህ መጥቼ አባቴ ያላየውን በማየቴ ባይዘው አባቴ ከዚህ 110 ኪሎ ሜትር ሸዋ ፍቼ የምትባል ከተማ ላይ ነው ተወልዶ ያደገው። ያገነም ሰው መቶ ነው። እኔ የተወለድኩት እዛ እሱ እዚህ ጎረቤት ሆኖ ነው ያላየው። ዛሬ እሱ በህይወት ሳይኖር እኔ መጥቼ በማየት ዳግመኛ ሁለተኛ እንደተወለድኩ ሰው ነው ራስን እየቆጠርኩ ያለሁት እና በየአመቱ እንደዚህ በፍቅር በአንድነት ተሰባስበን የመጣ ነው ብቻ ሳይሆን በየወረዳ ውስጥ የቀሩትንም ሁሉ ቀስቅሰን አቅም ደካማ ሆንም ባለን አቅም ከጎናቸው ሆነን በአንድነት መተን ባህላችን በሰላም በፍቅር አብረን በአንድነት ጠን ደስ ይለኛል። ካላሚቱ ንዶ ሊመጣው ያራሱ አባላለ ደስታ ነው የተሰማኝ ትልቅ ባህል ነው በአመት አንድ ስራ የብዬ ማስበበት ና ተዘጋጅ መመጣ ቻለ ደስ ብሎኛል። ይበልጥ ደግሞ ከአሁን በኋላ እየጠነከረ እየሰፋ የሚሄደው ሄደው እንጂ እያጠራ ሄደ በጣም ደስታ ነው የሚሰማኝ። ከምንም በለ የጠፋው ከዚህ በፊት የጠፋው ወደ ሲመለሱ ለኔ ትልቅ ደስታ ነው። እንዴ ባዛ ቱሪዝም ምናምን አይኖርም ነበረ። አሁን የበለጠ ነው። የባህል ልብሳችንም ሰሞኑን ቆንጆ ቆንጆ በዝተዋል። ስለዚህ ደስታ ነው የሚሰማኝ። ስሜ ዳኒ ተመስገን እባላለሁ። ከመካኒሳ አካባቢ ነው የመጣሁት እዚሁ አዲስ አበባ ነው ይሄ ድባቡ በጣም ደስ ይላል እንደምታየው በዙሪያችን ያለው ነገር ትልቅ ነገር ነው ይሄ ትልቅ ነገር ደግሞ የተገኘው በትልቅ ትግል እዚህ ቦታ ላይ አሁን ቆምነን የምናወራበት ቦታ ላይ ልጆቻችን የሚገረፉበት የሚገመገሙበት ወጣቶቻችን ብዙ ነገር የደረሰባቸው ቦታ ላይ ደግመን እሬቻን ከመቶ አምስት አመት በኋላ እንደገና እዚህ ቦታ ላይ በማክበራችን ይሄ ትልቅ እግዚአብሔር የሰጠን እድል ነው በጣም ተደንቄበታለሁ፣ ተደምሜበታለሁ። እድሉን አግኝተው ወደ ፊንፊኔ መጥተው ይሄንን እድል አግኝተው ላከበሩ ሰዎች ትልቅ እድል ነው። ላላከበሩ ሰዎች ደግሞ ፊንፊኔንና ዙሪያዋን ኦሮሚያን ማሳደግ በልማት በተለያየ ነገር በመደጋገፍ እንዲያሳድጓት። ይሄ የምናየው እሬቻ በጣም ትልቅ ነገር እያደረገ ነው። ትልቅ ትልቅ የቱሪዝም ገቢ ያስገኛል። ቱሪዝም ደግሞ ሕዝብ ደግሞ ሲሰበሰብ ብዙ ገንዘቦች ትራንዛክት ያደርጋሉ ወይም ይንቀሳቀሳሉ። ስለዚህ ለዚህ ብቻ ሳይሆን ደግሞ ሀገራችን ጥሩ ኢሜጅ እንዳላትና ሀገሮች ወደዚህ መጥተው እቺን ሀገር እንዳያወትና እንዲያሳብቋት ይጠቅማል። ስለዚህ መሳተፋችን መንቀሳቀሳችን ደግሞ ጥሩ ኢሜጅ ይፈጥራል ማለት ነው። የሥነ ሥርዓቱ ተካፋዮች የተለያዩ መዝሙሮች፣ ዘፈኖችና ዜማ እያሰሙ በኅብረት ኅብረት በመሆን ነው በዓሉን ሲያደምቁት የነበረው። የዘንድሮ ኢሬቻ በዓል ላይ ከኦሮሞ ማኅበረሰብ በተጨማሪ ከተለያዩ የኢትዮጵያ ብሔር ብሔረሰቦች የበዓሉ ታዳሚ ሆነዋል። አቶ ሰለሞን ላሌ የሲዳማ ዞን ምክር ቤት አፈ ጉባኤ ናቸው። ኢሬቻ ለማክበር ነው የመጣ ነው። የበዓሉን ታዳሚ ህዝብ ይዘን ነው የመጣ ነው። ምን አዩ እርሶ? ጨንበላላ ላይ ካዩት አንድ ላይ ምን ይነግሩኛል? አዲሱን አመት የሚቀበልበት ነው። ፍቼ ጨንበላላ የአመት የዘመን መለወጫ በዓል ነው። የኦሮሞ ህዝባችንም እንደዚሁ የኢሬቻ የምስጋና ለፈጣሪው ምስጋና የሚሰጥበት ቀን አለባበሱም በአጠቃላይ የኦሪጂን ሆነ ነው ያየ ነው ዛሬ በአዲስ አበባ የተደረገው የኢሬቻ ክብረ በዓል ከክብረ በዓል ሂደቱ በተጨማሪ ድጋፍም ተቃውሞም የሚመስሉ የተለያዩ ድምፆች ተሰምተውበታል። በተለይ በአዲስ አበባ የሚታዩ የፖለቲካ ጉዳዮችን በተመለከተ መከባበር ላይ የተመሠረተ እንዲሆን የበዓሉ ታዳሚዎች አሰምተዋል። ሌላኛው የበዓሉ ታዳሚዎች ያሰሙት በኦሮሚያ ብሔራዊ ክልላዊ መንግሥት በወለጋ አካባቢና ሌሎች ያለውን ግጭትና የኮማንድ ፖስት አስተዳደርንም በተመለከተ ድምፃቸውን አሰምተዋል። በሰላም መጠናቀቁን የኦሮሚያ ብሔራዊ ክልላዊ መንግሥት ምክትል ፕሬዝዳንት አቶ ሽመልስ አብዲሳ ከሰዓት በኋላ በሰጡት መግለጫ አስታውቀዋል። አቶ ሽመልስ ይህ በዓል እንዲሳካ አስተዋጽኦ ላበረከቱ ሁላ ምስጋና ይገባችኋልም በማለት ነው ያስታወቁት። አገራችን ብሔር ብሔረሰቦች የአገራችን ሕዝቦች በሚያስደንቅ መልኩ የኢሬቻን በዓል የራሳችሁ በዓል አንዱ አቅም አርጋችሁ ወስዳችሁ ከሰሜን፣ ከደቡብ፣ ከምስራቅ ሁሉም ብሔር ብሔረሰብ የራሱን ባህል የራሱን ማንነት ይዞ ይህን ባህል ለማክበር በመዲናችን በአዲስ አበባ ተገኝታችሁ በሚያስደንቅ ሁኔታ ኢትዮጵያን ከፍ በሚያደርግ ሁኔታ ኢትዮጵያዊነት ላይ ትልቅ አቅም በሚጨምር ሁኔታ ሰላም፣ አንድነት ላይ ከፍተኛ ስፍራ ባለው ሁኔታ የእሬቻን በዓል አክብራቸዋል። መታችሁ የራሳችሁ ስላደረጋችሁት ቆንጆ ስላደረጋችሁት እናመሰግናለን። እሬቻ የሰላም የአንድነት የይቅርታ ባህል መሆኑን በተግባር አረጋግጣቸዋል። ኢትዮጵያኖች የሚያስተሳስራቸው አንዱ ለአንዱ ስጋት ሳይሆን አንዱ ለአንዱ ስጋ መሆኑን አንዱ ለአንዱ አቅም ጉልበት መሆኑን የአንዱ ባህል የሌላ ባህል መሆኑን በተግባር የኢትዮጵያኖች ታሪክ በመስራት አሳይታችኋል። ለዚህ ድንቅ ስራችሁ አመሰግናችኋለሁ። ከልብ የመነጨ ምስጋና በኦሮሚያ ክልላዊ መንግስት ስምና በራስ ስም አቀርብላችኋለሁ። የፌዴራል መንግስት ክቡር የፌዴሬ ጠቅላይ ሚኒስትር ዶክተር አብይ ይሄ በዓል በዚህ እንዲከበር ከአባ ገዳዮች ጋር ጭምር በመመካከር የስታ አካሉን የፌደራል ስትራክቸሩን ሁሉም እዚህ ውስጥ ተባብሮ በአንድነት እንዲሰሩ በማድረግ ላደረጉት አስተዋጽኦ በኦሮሚያ ክልላዊ መንግስትና በራሲ ስም ልባዊ ምስጋና ላቀርብ እወዳለሁ። በአጠቃላይ ሬቻ ያለምንም እንከን ውሃ ሳይፈስ በሰላም በደስታ የኢትዮጵያኖች የአንድነት የትብብር አቅም መሆኑን ባሳየ መንገድ እንዲጠናቀቅ አድርጋቸዋል። እናመሰግናለን። አቶ ሽመልስ በመቀጠልም የኢሬቻ ክብረ በዓል በነገው ዕለት በብሾፍቱ ከተማ የሚከናወን መሆኑን አስታውሰው በመሰል ሁኔታ የአዲስ አበባ ሆረፊንፊኔን ኢሬቻ እንዳደመቃችሁ ሁላ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በብሾፍቱም ተገኝታችሁ የክብረ በዓሉ ተቋዳሽ እንድትሆኑ ሲሉ ነው ጥሪ ያቀረቡት። ሁሉም አካባቢ ያለው ባህል በየቦታው እየተከበረ አንዱ አንዱን እንዲያቅ፣ አንዱ አንዱን እንዲይዝ፣ አንዱ ከአንዱ እንዲማር፣ አንዱ የአንዱን ሕመም እንዲጋራ፣ ከአንዱ እውቀትና ደግሞ አቅም ሌላ አቅም ወስዶ ጨምሮ ሌላ ተጨማሪ አቅም መፍጠሪያ እንዲሆን ሁላችንም መተባበር ይገባናል ይሄ ነው ከኛ የሚያምረው ማማር እንደሚችልም በተግባር አሳይታቸዋል ሁላችሁም ጀግኖቻችን ናችሁ ሁላችሁም ትልቅ ተግባር ፈጽማቸዋል እናመሰግናለን የነገውም የሆራ አርሰዴ ቢሾፍቱ የሚከበረው በዓል በዚሁ እዚህ በተደረገው አዲስ ታሪክ ሁሌም ታሪክ እያስታወሰው የሚሄደውን ተግባር እንደፈጸማችሁ እዛም አዲስ ታሪክ እንደምትፈጽሙ ምንም ጥርጥር የለኝም ሁሉም ብሔር ብሔረሰብ፣ ሁሉም ኢትዮጵያዊ በኦራር ሰዴ ተገኝታችሁ በከፍተኛ ደረጃ እንደተለመደው እንደምታከብሩ ምንም ጥርጥር የለኝም። በሰላም ያልቃል። ከሁሉም በላይ ፈጣሪ እግዚአብሔር በሚደንቅ መንገድ ይሄ ነገር በሰላም እንዲያልቅ፣ በፍቅር እንዲያልቅ፣ በትብብር እንዲያልቅ ረድቶናል። ፈጣሪንም ለማመስገን እፈልጋለሁ። ተያይዘን አንዱ ለአንዱ አቅም ሆኖ ኢትዮጵያን ለመቀየር ኢትዮጵያን ወደፊት ለማራመድ እንተጋገዝ፣ እንተባበር፣ እንቻቻል የሚለውን መልእክቴን ላስተላልፍ እወዳለሁ። አመሰግናለሁ። የቢሾፍቱ ኢሬቻ ክብረ በዓል ከነገ ንጋት ጀምሮ የሚከበር ሲሆን በነገው ዘገባችን ሂደቱን ተከታትለን እንዘግብላችኋለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታርን ለዘገባው። እንዳለው እንግዲህ በነገው ምሽት የቢሾፍቱን የሆራ አርሰዴውንም ክብረ በዓል ይዘን እንመለሳለን። በነገራችን ላይ በዚህ በዛሬው አከባበር ላይ የተነሱ አንዳንድ ድምፆች፣ አንዳንድ ጥያቄዎች ለመንግስት ባለስልጣናት የቀረቡትን መልስ እንፈልግባቸዋለን፣ እንጠይቅባቸዋለን ከባለስልጣናቱ ወደፊት ዘርዘር ያሉ ዘገባዎችን በዛም ላይ ይዘን እንመለሳለን። ሰላም አውርድልን፣ እርቅ አውርድልን። የእሬቻ ጣዕመ ዜማ ነው። Ni yo sar gai ai borano Ni yo sate tangadae Ni yo atake arabi Ni yo Sabara gala nugalchi io la resouma gabinake injivano ke no bigliatimen gamenate injivano ke nya agarrami ti या या या या गया तोल गए या या या या मिलकी गए खून तुम अमेरिका እናመሰግናለን አፍኮ ሰቦቃ። የሰላም የእርቅ የመግባባት የበረከት ዓመት ይሁን መጪው ጊዜ። እዚያው ዛሬ አዲስ አበባ ላይ ተከብሮ በነበረው የእሬቻ ክብረ በዓል ላይ ከተሳተፉት መካከል አስቴር ዳምጠው አንዳንድ ይቅርታ፣ ፀሐይ ዳምጠው አንዳንድ አክባሪዎችን ተሳታፊዎችን አነጋግራለች ነው ስሜ መጋቢያ ሃይማኖት ቄስ ስላሜሳ ኦሊቃ ጃለታ እባላለሁ። እስከ ምስራቅ ወለጋ ሆሮ ጉድሩ ነው የመጣሁት። ይህንን እሬቻም ባል ለማከበር ነው። ልክ እንደ በኢትዮጵያ ኦርቶዶክስ ተዋህዶ ማኖት ወደ ጥምቀት ስነት እኛም በውሃ እንጠመቃል። ያንን ውሃ እግዚአብሔር መንፈስ ስላለበት የእግዚአብሔር መንፈስ በውሃ ላይ ሰፈነ ይላል ወዲህ ተዘፍጥረት ምዕራፍ አንድ አንድ ላይ የእግዚአብሔር መንፈስ የእግዚአብሔር አይል በዚህ በውሃ ላይ ስላለ ነው እንጂ የኦሮሞ ህዝብ ይህንን ውሃ አምላኩን አድርጎ አይደለም። አንድ አምላክ ነው የሚለው ዋቀ ቶኪቻ ይላል እንጂ ሌላ ሌላ ነገር አምልኮትም የለም፣ እንደተረዳ እንዳወቅነ። ስለዚህ ይህንን ኦሮሞ ታሪኩን እንዳ በአንድነት እንዳ አይኖር ታሪኩን ለማጥፋት የተለያየ ህሊናቸውን ለማደከም እንደሚያደርጉት ተሳስተዋል ማለት ነው። የበለጠ ደግሞ መማር አለባቸው፣ ማወቅ አለባቸው። በሚቀጥለው ደግሞ እግዚአብሔር ካለ ይህንን ህዝብ በሰላም ወደ መጣበት በሰላም ገብቶ ይህንን ተቻችሎ እንደ ኦሮሚያ ደግሞ ጥላ ከለላም የለም። ማንኛውም ብሔር ብሔረሰብ በወለጋም ሆነ በቦረናም ሆነ በሸዋም ሆነ ተቃቅፎ አቅፎ ያለውን ሌላ ብሔረሰብም እንደሚወራ አይደለም። ኦሮሞ ቻይ ነው። ስለዚህ ይህንን ኦሮሚያ ተቻችሎ ተፈቃቅሮ በአፍ ብቻ ሳይሆን አንድ መሆን አለበት። አንድ መሆን አለበት። ስሜታዊ መሆን ሳይሆን አንድነት መሆን አለበት። ለሌላው ብሔር ፍቅር ማሳየት አለበት። ተቃቅፍን ተቻችለን መኖር አለበት ይላል። አመሰግናለሁ። እኳን ሴን ይባላለ የመጣው ከዚህ አዲስ አበባ ከጨርቆ እስከ አራት ቀበሌ ነው የእሬቻ ከዚህ በፊት በብሾፍቱ ይከበር ነበር። ግን በፊንፍኔ ውስጥ በሀገሩ ላይ በመሬቱ ላይ የኦሮሞ ህዝብ እሬቻን ሳከብር አልነበረም፣ ስገፋ ነበር። ዛሬ ግን ከመቶ ሃምሳ ዓመት በኋላ ዛሬ ይሄ ማየቴ ለእኔ እንደ አዲስ እንደተፈጠሩ የምቆጥሩ ደስ ይለኛል በጣም እሬቻ አምልኮ ሳይሆን አንድነትን እኩልነትን ይዞ የመጣ እሬቻ ነው እና ይሄንን ነገር ሁሉም ባለበት ቦታ ላይ ይሄን ነገር መቀየር አለበት። እሬቻ የሰላም የፍቅር መሆኑን ማስተላለፍ እንፈልጋል። የመጣሁት ከከምባታ ዞን መዲና ዱራሜ ነው። በፊንፊኔ የሚከበረውን እሬቻ ለማክበር ከመቶ በላይ የምንሆን የከምባታ ብሔር ተወላጆች ዛሬ እዚህ መስቀል አደባባይ ተገኝተናል ከወንድም የኦሮሞ ህዝብ ጋር በመሆን ከመቶ ሃምሳ ዓመታት በኋላ ለመጀመሪያ ጊዜ የሚከበረውን የእሬቻን በዓል አብረን እያከበርን እንገኛለን። የኩሽ ቤተሰቦች ሁሉም የብራ በዓል አላቸው። የክረምቱ ወር አልፎ ጸደይ ሲጠባ መስከረም በሚጠባበት ሰዓት ላይ ከንባታ እንደ ከንባታ፣ ለምሳሌ እኛ መሳላ የሚባል በዓል አለን። እዚህ ደግሞ የኦሮሞ ህዝብ ደግሞ ኢሬቻን ያከብራል። የብራ በዓል ናቸው፣ የምስጋና በዓል ነው። ከዚህ በፊት የኢሬቻን በዓል አክብረን አናውቅም እኛ እንደ ከንባታ ብሔረሰብ ማንም። ምክንያቱም ከዚህ በፊት የነበሩ ነገሮች የሚለያዩን ነገር ነው ስንሰበክ የነበረው። አሁን ግን ከሚለያዩን ይልቅ ነገሮች ይልቅ አንድ የሚያደርጉን ነገሮች እንዳሉን ስለተረዳን አንድ ላይ የሆንን ብናከብር ይበልጥ ደም ጠንቀን እንታያለን። ይበልጥ ጠንክረን እንታያለን፣ ለልማትም አቅም እንሆናለን በሚል ህሳቤ ነው ዛንድሮ ለመምጣት የቻልነው ከአዳሚ ሁሉን የመጣው ለሬቻ ነው። ደስታ ነው የተሰማኝ ትልቅ በዓል ነው። በአመት አንዴ ስራዬ ብዬ የማስበበትና ተዘጋጅቼ የምመጣው ሬቻ ነው። ከልጅነቴ ከ15 ዓመት በላይ አሁን 26 ሆኖኛል 11 ዓመት ምናምን አዲስ አበባ በመሆኑ ደስ ብሎኛል። ይበልጥ ደግሞ ከአሁን በኋላ እየጠነከረ እየሰፋ ነው የሚሄደው እንጂ እያጠራሄድም በጣም ደስታ ነው የሚሰማኝ ከምንም በላይ ፊንፊኔ ለመከበሩ የጠፋው ከዚህም በፊት የጠፋው ወደ ፊንፊኔ መመለሱ ለእኔ ትልቅ ደስታ ነው። ስሜ ዳኜ ተመስገን እባላለሁ። ከመካኒሳ አካባቢ ነው የመጣሁት፣ እዚሁ አዲስ አበባ ማለት ነው። እኔ ይሄ ድባቡ በጣም ደስ ይላል። እንደሚታየው በዙሪያችን ያለው ነገር ትልቅ ነገር ነው። ይሄ ትልቅ ነገር ደግሞ የተገኘው በትልቅ ትግል እዚህ ቦታ ላይ አሁን የቆምነን የምናወራበት ቦታ ላይ ልጆቻችን የሚገረፉበት የሚደበደቡበት ወጣቶቻችን ብዙ ነገር የደረሰባቸው ቦታ ላይ ደግመን እሬቻን ከ150 ዓመት በኋላ እንደገና እዚህ ቦታ ላይ በማክበራችን ይሄ ትልቅ እግዚአብሔር የሰጠን እድል ነው። በጣም ተደንቄበታለሁ ተደምሜበታለሁ። የምናየው እሬቻ በጣም ትልቅ ነገር እያደረገ ነው። ትልቅ የቱሪዝም ገቢ ያስገኛል። ሕዝብ ደግሞ ሲሰበሰብ ብዙ ገንዘቦች ትራንዛክት ያደርጋሉ ወይም ይንቀሳቀሳሉ። ስለዚህ ለዚህ ብቻ ሳይሆን ደግሞ አገራችን ጥሩ ኢሜጅ እንዳላትና ብዙ የተለያዩ አገሮች ወደዚህ መጥተው ይቺን አገር እንዳያወትና እንዳያሳድጓት ይጠቅማል። ስለዚህ መሳተፋችን፣ መንቀሳቀሳችን ደግሞ ጥሩ ኢሜጅ ይፈጥራል ማለት ነው። አመሰግናለሁ ፀሐይ ዳምጠውን። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። አሁን አዲስ አበባ ላይ ሦስት ሰዓት ከሰላሳ አንድ ደቂቃ ሆኗል። ከሰላሳ ሁለት ለመሆን ጥቂት ሰከንዶች ይቀራሉ። ባህል ሁሉንም ያኮራል፣ ባህላችንን እናክብር ይላል ከበደ ወየሳ በተከታዩ ጣዕመ ዜማ La marca temna reza tu luz temna ya waksi tapi kenya ya mare Thank kenya gabina gabina kenya gabina Ven a gambare esa malta, ata que nya da bina, corombo da wararga, ata que nya da bina, ca farreja sa tullo, ata que nya da bina, rombi roba quien tu roba, bate, ata que nya da bina, corombo da da te, ata que nya da bina, lumesa la vaga, ata ada kenya aka Is <laughs> አመሰግናለሁ ከበደ ወየሳን። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። የእረቻ በዓልም አከባበር ከቢሾፍቱም በነገው ምሽት እንደዚሁ ማቀናበራችንን ማቅረባችንን እንቀጥላለን። በዓሉን እያከበራችሁ ያላችሁ በድጋሚ እንኳን አደረሳችሁ። መልካም ምስጋና፣ መልካም የእረቻ በዓል መጪውም ዘመን እጅግ የከበረ እንዲሆን ምኞታችን ነው። ከአሜሪካ ድምፅ ራዲዮ ጣቢያ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ ከፕሌይ ስቶር ወይም ከአፕ ስቶር። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ማግኘት ይቻላል። አሁን አት ቪኦኤ አምሐሪክ ብላችሁ ላይቭ በፌስቡክ ልታገኙን ትችላላችሁ። በትዊተር ሀሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናግድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሩ ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። ንጉሱ ቀደም ሲል ስሜን በፈረንጅኛ ጠራኸው እያለ ሲወቅሰኝ ነበረ። ንጉሱ ታምሬ፣ አስተካክያለሁ። አሁን ወደ ተከታዩ ዝግጅታችን እንለፍ። ባለፈው ሳምንት ውስጥ መስከረም ሃያ ዓለም አቀፍ የቡና ቀን በዓለም ዙሪያ ታስበው ውሏል። ዕለቱን በማስመልከት የቡና ተመራማሪና ባለሙያ ጋብዘን ነበረ። ዶክተር ታደሰ ወልደ ማርያም ይባላሉ። ከአካባቢ ጥበቃና የቡና ደን መድረክ እንዲሁም ከቡና ቀላ ተብሎ ከሚጠራው የቡና አምራቾችና አቅራቢዎች ማኅበር መሪዎች አንዱ ናቸው። ዛሬ ያለውን የኢትዮጵያን ቡና ምርት ከአራት እጥፍ በላይ የማሳደግ እቅድ እንዳለ እንደሚያውቁ ባለፈው ክፍል ነግረውናል። ይሄ በሚመጣው የእድገትና የትራንስፎርሜሽን እቅድ ውስጥ እየተካተተ እንደሆነም ጠቁመውናል። ስለ ጥራት፣ ስለ ትብብር፣ ስለ አየር ንብረት ለውጥ ስጋት ተነጋግረናል። እነሆ የውይይታችን የመጨረሻ ክፍል። እርስዎ ሳይንቲስትም ኖት ዶክተር ታደሰ ከዓለም አቀፍ ሳይንቲስቶች ጋርም እንደሚሰሩ አውቃለሁኝ በተለይ ከእንግሊዙ ሮያል ቦታኒክ ጋርደንስ ጋር እንደሚሰሩ አውቃለሁኝ በዚያ ደረጃስ አዎ በዚያ ደረጃስ ዓለም አቀፍ አጋሮችን ዓለም አቀፍ ተመራማሪዎችን ወደ ኢትዮጵያ የቡና ምርት ማስገባት የሚቻልበት ሁኔታ አለ ወይስ አሁን እየሰሩ ያሉ አሉ ቡና ለኢትዮጵያ ትልቅ ስትራቴጂክ ተክል ነው እና ብዙ ጊዜ ያው ጥላቶች እነዚህ አጠቃላይ የሆኑ ነገሮች ላይ ካልሆኑ የውጭ በተለይ በማራባት ዝርያ ማሻሻል ጋር በተገናኘ የእኛ ሀገር የምርምር ስትል በጥንቃቄ ነው የሚሰሩት ማለት የጀነቲካፕ ስርኮቱ ምኖም ስላለ የሌላ ሀገር ቡና ብሪደሮች እዚህ መጥተው ከመስራት ትንሽ ጠበቅ ያለ ክትትል የሚደረግ ስለሆነ እስካሁን እኔ የማውቀው የለም። በተለይ ዝርያም በማሻሻል ወይ ምርትና ምርታማነትን በመጨመር የሌሎች ሀገሮች ምክንያቱ አንድ ኢንተርናሽናል ሌሎች የሌላ ሀገር ተመራማሪዎች ከኢትዮጵያ ፓርትነር ለመሆኑ የሚፈልጉት በተለይ የቡና ዝርያ ከአግሮኖሚ ጋር የተገናኘ ምርምር የሚያደርጉ ድርጅቶች የሚፈልጉት ምናልባት ዝርያው ከዚህ ወስዶ ሌላ ሀገር ለመመራመር ነው እንጂ እዚህ ሀገር ያለውን አቅም የመገንባት ችሎታ የለም። አሁን እኛ በብዛት ኢኮሎጂው ጋር የተገናኘ ነገር ነው እንጂ አግሮኖሚ አልሰራንም። የዚህ አይነት ፍላጎት ያላቸው ብዙ አይደሉም። እንግዲህ ምናልባት አሁን አዲስ ደግሞ የአውሮፓ ህብረት፣ ከአሁን በፊት የኮፊ ኢምፕሩቭመንት ፕሮግራም የሚባል ነበር ብሎ የቡና ማሻሻያ መርሃ ግብር ማለት ነው። አራት የተለያየ ፌዞች ሰርቶ በመሀል ተቋረጠ። ውስጥ ከአስር አመት በላይ ሆኖታል ከቆመ። የአውሮፓ ህብረት የቡና ሴክተር ዝጋት ነበር። አሁን እንደ አዲስ ፕሮግራም ጀምሮ ነው የሚያስቡ ከሁለት ሺህ ሀያ ጀምሮ ሶስት ከሶስት ወር በዚህ በኋላ ይጀምራሉ። እዛ ላይ የተወሰነ ወረዳዎችን መርጦ ስለሚሰሩ ምናልባት በዚህ ሴክተር የማሻሻል ሊሰሩ ይችላሉ። ምርምሩንም ነው የሚያግዙት። እንግዲህ የውጭ ባለሙያ ምጡ አምጡ እርግጠኛ ባልሆንም በተለየ ምርምሩ በጣም ትልቁ የቡና ምርምር ቻለንጅ የአቅምም ነው የፋይናንስ የበጀት ሊሚቴሽንም ያ ሁሉም ምርምር ነው። በርግጥ ቡና ደግሞ እንደ ማንኛውም አንድ ክሮፕ ይታያል። በገበያ ስታይ እንደ ስትራቴጂክ ክሮፕ ትልቅ ትኩረት ይሰጠዋል። አብዛኛውን የፎረን ከረንሲ ያስገኛል። ግን የሪሰርች በጀት ደግሞ ስንመጣ ብዙ ጊዜ እንደ ማንኛውም አንድ ህል ዘር ተብሎ መጠነኛ በጀት ስለሚሰጠ እጥረት አለ እና እነዚህ አይነት ፕሮጀክቶች ቡና ላይ ቆሞ ነበር ለረጅም ጊዜ ይሄ ፕሮጀክት ትልቅ ገዛ ይሰጣል ብዬ እገምታለሁ። አሁን የቡና ባለቤትም አለው የቡናና ሻይ ባለስልጣን በመልሶ መቋቋሙ የተለያዩ ተጨማሪ መንግስት ያልቻለው ቦታ ክፍተት ያለበት ቦታ ላይ ተጨማሪ ገንዘብ ሊያመጣ የሚችል አቅም ያለው ኢንስቲትሽን ስለሆነ በዚህ መልኩ ብዙ ችግር ይቀረፋል፣ ብዙ ተስፋ አደርጋለሁ። ይህን ጥያቄ ያነሳሁት ዶክተር ታደሰ ከዚህ ምርትን ከማሳደግ ጋር ጥራትም አብሮ ማደግ ስላለበት ነው። የጥራቱ ሁኔታስ ምን ያህል ትኩረት ተሰጥቶታል? በዛው መጠን በዓለም ገበያ ላይ የቀረበ ተፎካካሪ መሆን ተመራጭ መሆን እንዲችል የኢትዮጵያንም ስም ይዞ መሄድ ስለሆነ ማለት ነው የሚደረግ ጥረት ትኩረት አለ ወይ ለማለት ነው። ይሄንን የምርምር ጉዳይና ዓለም አቀፍ ትብብርን ጉዳይ እዚህ ማስገባት ማንሳት የፈለግኩት ትክክል ጥራት፣ አንዱ ግን ትልቁ የኢትዮጵያ ቡና ጣሙ በጣም ከፍተኛ ተለያይነት አለው። እንደ ተለያይነቱም ደግሞ በዚህ ላይ በጥራት ባለመዘጋጀቱ እንደ አንድ ወጥ የሆነ ኮንሲስተንት የሆነ ገዢ የሚፈልገው አይነት ቡና ለማዘጋጀት ብዙ ችግር ያለው አንዱ ከዚህ ከዝግጅት ጋር ነው። ገበሬ በራሱ አቅም ጥራት ያለውና የጠበቀ ቡና ለማዘጋጀት አነስተኛ ገበሬ ስለሆኑ ለዛም የሆን አቅም የላቸውም እና በተለያየ መልኩ በተለይ እነዚህ ህብረት ስራ ማህበራትም ስሰሩ ሲሰሩ ነበር። አሁን ደግሞ በተለይ ከቅርብ ጊዜ ወዲህ በተደረገው ማሻሻያ የቡና ላኪዎችም ሌሎችም ሰዎች ወደ ታች ወርደው ከገበሬ ጋር ቀጥታ እንዲሰሩ የሚያስችሉ ሁኔታዎች ስለተመቻቹ ብዙ የቡና ኤክስፖርተሮች ወደ ገበሬው ቀርበው የቡና ማበጠሪያ እያቋቋሙ አትሊስት ጥራት ብዙ እየተሻሻለ የመጣው ይመስለኛል። ከቅርብ ጊዜ ወዲህ እንደዚሁ ቡና ቀላን ያቋቋሙ ድርጅቶች ለምሳሌ ድርጅት ጠንጫሽ ትሬዲንግ የሚባል ኩባንያ ነው። ቡና ቀላ ማህበርን ማለት ነው። ቡና ቀላ ማህበርን ከሚያገኙት ትርፍ ለዚህ ለበጎ ስራ እንዲውል ያደርጋሉ። እስከ አስር ፐርሰንት ትርፋቸውን ለዚህ በጎ ስራ ያውላሉ እና ገበሬውን የመርዳት አሁን እነሱም ሳያቸው ብዙ የማበጠሪያ የእሸት ቡና መፈርፊያዎች በተለያዩ የቡና ማምረቻ ቦታዎች ያቋቁመው በገበሬ ጋር ቀጥታ እየሰሩ ነው ያሉት። ምርቱ ከአምራች ወደ ኤክስፖርተር ነው። በመሀል ያለው የቫሊዩ ቼንም ስላጠረ፣ ገበሬም ከኤክስፖርት የሚያገኘው ሼር ከፍ ያለ ነው የሚሆነው ማለት ነው። ቡናውን በጥራት ይዘጋጃል በየጊዜ የሚፈልጉት አይነት ጥራት የለመዱት አይነት በየጊዜው በየአመቱ ተመሳሳይ ውጤት የሚያገኙበት አይነት ነገር ሁኔታ ስለሚፈጥር እንደዚሁ እንደ ቀርጫንሺ ሁሉ ብዙ ኤክስፖርተሮች እንደዚህ አይነት ስራ እንደጀመሩ አውቃለሁ። የፕራይቬት ሴክተር ሮል፣ የግል ኤክስፖርተሮች ሎ ሚና በጣም ከፍተኛ ነው። ጥራትን ለማሻሻል ለገበሬ ብቻ ከተውን ጥራት ላይ ልንደርስ አንችልም። በዚህ መልኩ ማህበራትም ተጠናክረው የበለጠ ከገበሬ ተቀብሎ ቢሰሩ በጥሩ ሁኔታ ማዘጋት ይቻላል። ዶክተር ታደ ደሰ እንግዲህ እርስዎ የሚሰሩት በአካባቢ ጥበቃም ጉዳይ ላይም ነው፣ ከቡና ጋር ተያይዞ የቡና ደንም ላይ ነው ዋናው ስራው ያለው። ብዙ ጊዜ እየሰማን ያለ ነው፣ አሁን ወደ መጨረሻ አካባቢ ወደ መጨረሻ ዓመታት ቡና ከፍተኛ አደጋ ላይ እንደሆነ ነው። በዓለም አቀፍ ደረጃ ከአየር ንብረት ለውጥ ጋር ተያይዞ ያለው ሁኔታ አስጊ እንደሆነ ነው የምንሰማው። ምንድን ነው በአሁኑ ሰዓት የኢትዮጵያስ ቡና እጣ ፈንታ? አንድ ከነዚህ ከሮያል ቦታኒክ ጋርደን ኪው ሰዎች ጋርም ከሌሎች ከኦክስፎርድ ዩኒቨርሲቲም ሰዎች ጋር ጥናቶች አድርገናል እና ጥናት በኢትዮጵያም ቢሆን የተለየ አይደለም። እንደዚህ የአየር ንብረት ለውጥ ጉዳት ከሚያደርሰባቸው ሀገሮች አንዷ ነች ኢትዮጵያ። ከአርባ እስከ ስልሳ ፐርሰንት የሚሆነው አሁን ለቡና ተስማሚ የሆነ ቦታ ከተወሰኑ አመታት በኋላ ተስማሚ ላይሆን ይችላል። በተለይ ዝቅተኛ ቦታ ላይ ያሉት ከመሬት ቀለል ብላ ያላቸው ከፍታ ዝቅተኛ ያሉ አንድ ሺ ሁለት መቶ አንድ ሺ ሶስት መቶ አሁን ጥሩ ቡና ምናምን የሚመረትባቸው ቦታዎች አመቺ ምቹ ላይሆኑ ይችላሉ። ያ ነው አንዱ ትልቁ ስጋት እንግዲህ ቡና በበየ አስር አመቱ ኦልሞስት ወደ ሰላሳ ሁለት ሜትር ከፍ ወዳለ ቦታ መወሰድ አለበት እና ይሄ የሚሉኝ እየተንሸራተተ ነው ማለት ነው፣ ወደ ደጋማ አካባቢዎች እየዘለቀ በፊት ደጋማ የሆኑ አካባቢዎች ደግሞ ሞቃት እየሆኑ ወይን አደጋ ወይም ቆላ እየሆኑ ናቸው ነው እያሉኝ አሉ። ድሮ ዛፍ የማይበቅልባቸው የሚባለው ሦስት ሺህ ሁለት መቶ ሜትር በላይ ፍሪ ላይን ይባላል በኢኮሎጂ ከባህር ጠለል በላይ ማለት ነው። ከባህር ጠለል ከሦስት ሺህ ሁለት መቶ በላይ ዛፍ አይገኙም። ትልቅ ለምሳሌ ጽድ በቅሎ ቢገኝ ትልቅ ዛፍ አይሆንም። ሽረብ ነገር ነው የሚሆነው እንደ ቁጥቋጦ ነገር ነው የሚሆነው ያ ሙቀት እዛ ስለሆነ። ግን ቡና ራሱ ከዛ በላይ ይወጣሉ። በፊት አየሩ እየሞቀ ሲሄድ ያ ማለት እንግዲህ ማይግሬት ማድረግ አለበት። ግን የአየር ንብረት ለውጡ ፈጣን ነው። እንደገና ደግሞ ቡና ደን ይፈልጋል፣ ጥላ ይፈልጋል። እነዚያ ቦታዎች አሁን በአሁኑ ጊዜ ደን የላቸውም። ስለዚህ ቡናን ማምረት ወደ ላይ ሊወጣ ይችላል። ኢትዮጵያ ተስማሚ የሆኑ ቦታዎች ይኖረዋታል፣ በዛ ቦታ ላይ ለቡና የሚሆን ነገር ግን ዝግጅት ያስፈልገዋል። ዝም ብሎ ተስማሚ ስለሆነ በተለይ ከአየር ንብረት አኳያ ተስማሚ ስለሆነ ብቻ ይሆናል ማለት አለ። ሌሎች ኢኮሎጂካል ፋክተሮች ያለ አሁን እንዳልኩ የደን ሁኔታን ይፈልጋል ቡና። ስለዚህ እነዚህን መልሰን የጠፉትን ደኖች መልሰን እንዲያገግቡ በማድረግ በውስጣቸው ደግሞ ቡናን በመትከር ካሰፋን ነው። አሁን ትልቅ መንግስትም በትልቅ ስትራቴጂ አድርጎ እንግዲህ ቡናን በሰፊው ለማምረት የታቀደውና ሶስት አራት እጥፍ ለማሳደግ የታሰበው እንዲሁ ከእንትኑ ጋር ብያያዝ ከደን ልማት ስትራቴጂውም ጋር ያው እሱን እሱን ላነሳሎት ነበረ። በዚህ ሁኔታ ጠቅላይ ሚኒስትር አብይ አህመድ የጀመሩት ይሄ ለአዲስቱ ኢትዮጵያ አንድ ዜጋ አርባ ዛፍ የሚል ስትራቴጂ ለቡና ልማት በተለይ ደግሞ የሚኖረው እንደው ዝም ብሎ ዛፍ መትከል ዛፍ ማብቀል ብቻ ሳይሆን ዋናው የሀገሪቱ የጀርባ አጥንት ለሆነው ቡና የሚኖረው አስተዋጽኦም እዛም ላይ ትንሽ ጊዜ እንዲወስዱልኝ እፈልጋለሁ። ጥሩ አመጡት ሆነ እንግዲህ ደንም ሆነ ቡና ለረጅም ጊዜ ትኩረት አጥተው የነበሩ ሴክተሮች ናቸው። በኢትዮጵያ አሁን እንግዲህ በዓለም አቀፍ ደረጃም ትኩረት እያገኘ ትመጣ፣ በእኛም ሀገር ትልቅ ትኩረት የተሰጠው ይመስላል። በተለይ በፖለቲካ ሌቨል ያለው ኮሚትመንት ማለት ተለይ ቁርጠኝነቱ ያስደስታል። እንግዲህ የመስራቻ ምንድን ነው ዘመቻ ብቻ ሆነ እንዳይቀር፣ ያ በሳይንስ የተመራ ቢሆን በእውቀት ላይ የተመሰረተ ማለት ፕላን ተደርጎ በዘመቻ ተመትከል ደንም ያስፈልጋል። ደን በደንብ መስራት ጥሩ ነው። ከዛ ወደ ተጓላይ ደግሞ የደኑን ኢኮኖሚያዊ ጠቀሜታ ለማስፋት አሁን ከደን ብዙ ምርቶች ሊገኙ ይችላሉ። ጣውላ እና ሌሎች ጣውላ ነት ያልሆኑ ምርቶች አሉ። ከዛ ውስጥ አንዱ ቡና ሊሆን ይችላል። ስለዚህ ቡናም አብሮ ቢስፋፋ ጥሩ ነው ላለው በዘንድሮው ተከላ አይ ቲንክ እንደሰማ ነው እንዳየነውም አብዛኛው የእርሻና ደን ጥምር ጥምር እርሻና ደን የሚባል አግሮ ፎረስትሪ አይነት ነው የተተከለ። ተብሎም ነው ኦልሞስት ሰባ አምስት ፐርሰንቱ ሀያ አምስት ፐርሰንቱ ብቻ ነው ለደህንነት የተተከሉ ችግኞች ሀያ አምስት ፐርሰንቱ ብቻ ናቸው የሚል ኮሚቴው መግለጫ ያስሰጡ ሰምቻለሁ። እና በዛ መልኩ እንግዲህ ዝም ብሎ ዛፍ ብቻ ማሳ ላይ የተተከለ ላይሆን ይችላል። ብዙ የፍራፍሬ ዛፎችም የተተከሉ ይኖራሉ። ቡናም በዛ ውስጥ ብጠቃለን ለገበሬው ተጨማሪ ዘበኞች ሊሆን ይችላል ለሀገሪቱም አሁን ታቀደውን ታርጌት በቀላሉ ለመምታት ይቻላል ብዬ ገምታለሁ። የከፍተኛ አምራች ሀገር ለመሆን ዶክተር ታደሰ ወልደ ማርያም፣ ወደፊትም በቅርቡ እንደዚሁ መለስ ብዬ ደግሞ አንዳንድ በሌሎችም አካባቢዎች ኢትዮጵያ ውስጥ ያለውን የቡና ልማትና ጥራት ጉዳይም አስመልክቶ እንደዚሁ ከዚሁ ከደን እንቅስቃሴም ጋር ተያይዞ ያለውን እርስዎ የሚሰሩበትን የቡና ላኪ ድርጅቶች ማህበር ቡና ቀላንም አስመልክቶ ትንሽ ሰፋ ያለ ማብራሪያ እንዲሰጡኝም ተመልሼ መጣለሁኝ። ዶክተር ታደሰ ወልደ ማርያም ለዛሬ ግን በድጋሚ እንኳን ለዓለም አቀፍ የቡና ቀን አደረሶት፣ እንኳን ለአዲሱ ዓመት አደረሶት። እግዜር ይስጥልኝ ለሰጡኝ ማብራሪያ፣ ምን እንኳን ብራሪያ ለመሳሰለ ማመሰክለ እሺ የገበያውን ማስፋፊያውን ወይም የማስፋፊያ ሀሳቦችን የመንግስትን እቅዶችና እንቅስቃሴውን አስመልክቶ የባለሥልጣን መስሪያ ቤቱን አነጋግረን ደግሞ እንመለሳለን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ነው ይህንን ዝግጅት እየተከታተላችሁ ያላችሁት። በዝግጅቶቻችን በርከት ማለት ምክንያት የሙዚቃ ቃና ትንሽ ጠበብ ብላብናለች። ለማንኛውም ከደሳለኝ መኮንን ድግስ በትንሹ ለዛሬ ቅመስ እናደርጋችሁ። Ja, ja, ja, ja, ja, ja, ja. ሰላም ሰላም ሰላም። ጤና ይስጥልኝ። የተከበራቸው የሙዚቃ ቀን አድማጮች በያላችሁበት የክብር ሰላምታዬ ይድረሳችሁ። በዛሬው የሙዚቃ ቀና ፕሮግራም በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል ከአንደኝነት እስከ አስረኝነት ደረጃ የያዙትን ዜማዎች ነው ይዤላቸው የቀረብኩት። በቀጥታ ወደ ዜማዎቹ ስናመራ በዚህ ሳምንት የአስረኝነትን ደረጃ የያዘው ኦልድ ታውን ሮድ የተሰኘው ሊልናስ ከቢሊ ሬይ ሳይረስ ጋር የሚጫወቱት ዜማ ነው። Yeah, I'm gonna take my horse to the Old Town Road. I'm gonna ride till I can't no more. I'm gonna take my horse to the Old Town Road. I'm gonna ride till I can't no more. I got the horses in the back. Horse stock is attached. And it's mad black. Got the boosters black to match. Riding on a horse. Can't nobody tell me nothing. You can't tell me nothing. Can't nobody tell me nothing. ባለፈው ዓመት የታህሳስ ወር በገበያ ላይ የዋለውን ኦልድ ታውን ሮድ የተሰኘውን የሊልናስን ዜማን ያደመጥነው ይህ ዜማ በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአስረኝነትን ደረጃ ይዟል። የዘጠኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ጉድባይስ የተሰኘውን ፖስት ማሎን ከያንግ ተጋ በጋራ የሚጫወቱትን ዜማ እናገኛለን። Me and Kurt feel the same. Too much pleasure is pain. My girl spites me in vain. All I do is complain. She needs something to change. Need to take out the ass So get all tonight. And don't tell me to shut up. When you know you talk too much, but you don't got to say. I want you out of my head. I want you out of my bedroom. There's no way I can save you Cause I need to be saved too I'm no good at goodbyes We're both acting insane But you're stubborn to change Now I'm drinking again 80 proof in my veins And my finger stained. I want you back here tonight. I'm trying to, you know, I want to gendize you, you. My argument possessive, it got you precise. Can you not turn off the TV? I'm watching it fight. good at goodbyes ጉድባይስ የተሰኘው የራፐር ፖስት ማሎን ዜማ በዚህ ሳምንት የዘጠኝነትን ደረጃ ይዟል። ያንግ ተግ ነው አብሮት ራፕ ያደረገው። ይህ ሳምንት ለፖስት ማሎን ጥሩ ሳምንት ሆኖ ነው እያለፈለት ያለው ምክንያቱም ሰርክልስ የተሰኘው ሌላው ዜማው የስምንተኝነትን ደረጃ ይዞለታል። ወደ ሰባተኝነት ደረጃ ስንሸጋገር ባድ ጋይ የተሰኘውን የቢሊ አይሊሽ ዜማ እናገኛለን። Sleeping, you're on your tippy toes, creeping around like no one knows. Think you so criminal. Bruises on both my knees for you. Don't say thank you, oh please. I do what I want when I'm wanting to. My soul, so cynical. So you're a tough guy, like you really. Did that type? ሳለኝ የሙዚቃ ቃናን ለማዘጋጀት ምን ያህል እንደሚጨነቅ አውቃለሁኝ። እንግዲህ በፕሮግራሙ በዘገባዎች መብዛት ምክንያት ለማሳጠር በመገደዳችን ይቅርታ እንደሚያደረግልኝ እርግጠኛ ነኝ፣ እናንተም እንዲሁ። ክቡራትና ክቡራን የሙዚቃ ቃና ተከታታዮችና አፍቃሪዎች በሚቀጥለው ሳምንት ሙሉ ዝግጅት ይዘን ለመቅረብ ቃል እገባለሁ። አሁን የማጠቃለያ ዜና ላሰማችሁ ከመሰናበታችን በፊት የ2012 ዓ ም የእሬቻ በዓል ዛሬ አዲስ አበባ ላይ በድምቀት ተከብሯል። በበዓሉ ላይ ከየዋና ከተማዪቱ ነዋሪዎችና ከተለያዩ የሀገሪቱ አቅጣጫዎች የተሰበሰቡ ሰዎችም ታዳሚዎችም ተገኝተዋል። ጎንደር ላይ ሕገወጥ የተባለ ከፍተኛ ቁጥር ያለው መሳሪያ መያያዙ ማምሻውን ተነግሯል። የመንግስት አካላት የጸጥታ ኃይሎች ባደረጉት ትብብር የተያያዘ መሳሪያ እንደሆነ ነው የተነገረው። በቦቴ ተጭኖ የነበረ መነሻው ከሱዳን የሆነ በጭልጋ በኩል ወደ ኢትዮጵያ ከዚያም ወደ ጎንደር ሲዘልቅ ነበር የተያዘው ነው የተባለው። በኢራቅ ፓርላማ ውስጥ ግዙፉን አብላጫ መቀመጫ የያዘው በሺአ ታጣቂ መሪው ሙቅታዳ አልሳድር የሚመራው ክንፍ የሀገሪቱ መንግስት ስልጣን እንዲያስረክብ ትናንት ከጠየቀ በኋላ ዛሬ በተስፋፋው ተቃውሞ ከመንግስቱ የጸጥታ ኃይሎች ጋር ግጭት ተፈጥሯል። በግጭቱ ብዙ ሕይወት መጥፋቱ እየተሰማ ነው። ለተቃውሞ ሰልፎች የወጡት የመንግስቱ መንግስቱ ለሁለት ቀናት የዘለቀውን የሰዓት እላፊ ገደብ ባነሳበት የመጀመሪያ ቀን ነው የጸጥታ ኃይሎቹ በሰልፈኞች ላይ ቀጥታ ተኩስ መክፈታቸው ሲዘገብ የጤናና የጸጥታ ባለስልጣናት በሰጡት መረጃ በዚህ ሳምንት ውስጥ ብቻ ቢያንስ ስድሳ አምስት ሰው ተገድሏል። समूह कोर नी वो लड़की नये जमेती वो लड़की नु जम सदेती ክቡራትና ክቡራን አድማጮች ዝግጅታችን ተጠናቋል ፕሮዲውሰሩ ንጉሡ ታምሬ ቴክኒሻኑ አልሳንቶስ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየው ገበያው እኔም ሳስተናግዳቸው የቆየሁት ሰሎሞን አባተ በዚሁ እንሰናበታለን የፍንፍኔ እሬቻ ላይ እንገናኛለን። የአርሰዲ እሬቻ ላይ እንገናኛለን። መሰናበቻችን ጣዕመ ዜማ ነው። መልካም እሬቻ፣ መልካም በዓል፣ መልካም ምሽት። ክቡራትና ክቡራን አድማጮች ጤና ይስጥልኝ። I'm a to of the... <laughs>